అలులా కతీరిగా రద్దగా నా సూర్యులు మనసాచుకున్నాయి ግሩም ነው። አዲሱ በፌስቡክ እና በድረገጻችን የሚከታተሉ አድማጮች የቴሌቪዥኑን ምስል ያገኛሉ። ሙሉ ዝግጅታችን እዛ ላይ አለ። የስቱዲዮ ሰዓታችን በቂ ሰዓት አልነበረንም። ለእኔና ለሱም ብቻ ሆነው ስቱዲዮ የተያዘው ሰዓት በማዘጋጀቱ ግማሹን ሰዓት ወሰደ። የቀረውም ሰዓት ልናነሳ የምንችላቸው ነጥቦች ሳይቋጭ ነው። አንድ ነገር ግን ለአድማጮች ማስመር የምፈልገው እዛም ላይ ጠቆም አድርጌ ያለው በቃለምልልሱ ቴዲን አግኝተህ ስለ ሙዚቃ ብዙ ማውራት ትችላለህ። ነገር ግን የቅርብ ጊዜ ትውስታ ነው እና በሌላ የአሜሪካ ድም የራዲዮ ፕሮግራም ጽዮን ግርማ ከኛ ቀድማ ከቀጠሯችን በኋላ አናግራው ስለነበር ይበልጡን የሚያወሩት በአዲሱ ስራው ላይ ስለነበር አልገፋውም። ድግግሞሽ እንዳይሆን በሚል ጥያቄዎች ከማንሳት ተቆጥቤ ያለው ታሪክና ፍልስፍና፣ የአገር ጉዳይ፣ ማንነት፣ ስለ ህይወት፣ ስለ ኢትዮጵያ ስለሚያነሳቸው ጭብጦች በስፋት እንወያይባቸዋለን። እንግዲህ ዛሬ የራዲዮ መጽሄት ሰዓት የፈቀደውን ያህል ገፋ እናደርጋለን። የቀረ ካለ አሳድርን በሌላ የራዲዮ መጽሄት እንመለስበታለን። አስተሳሰብን ስለማራመድም ነጻ ስለመሆንም የሚመለከቱ ጭብጦች ነው እያነሳ ያለው። በጥበብ ስራዎች ቅድም መነጋገር ይቻላል ብሏል። አቀባበሉ በጣም የጎላ ከዜማና ሙዚቃ ይዘትም ያለፈ ይመስላል። አቀባበሉ ላይ ሌሎች ስሜቶች አብረው የመጡ ይመስላል። አሁን ኢትዮጵያ የሚለው ዘፈን ጥሩ ምሳሌ ሊሆን ይችላል። ሰዎች በሌላ መንገድ መግለጽ ያልቻሉትን ለመግለጽ ዜማውን የሚጠቀሙ ወይ ላይ የሚያደርጉት ይመስላል። ለመጀመሪያ የምታደርገውን ነገር በጥራት አመጣጥነህ የምትፈልገውን ሀሳብ ምን ያህል ይገልጻል የሚለው ነገር ላይ ብዙ ጊዜ ታጠፋለህ። ከዛ በማንኛውም ሁኔታ ደግሞ መቼም አብዛኛው ሰው ሊቀበለው ይችላል እንጂ የማይወደው ደግሞ ክፍል ሊኖር ይችላል። ትልቁ ነጥብ አንድ የሚያደርገን ብዙ ነገሮች አሉ እ አንድ ሰው ነኝ ለምሳሌ በተለያየ ብሔር ቋንቋ ውስጥ እዛ ጋር ስትጫወት ሁሉም እኔ ነኝ ማለት ነው። እኛም እንደዛ ነን። የሚታይ ነገር ነው እኮ ያንን ነገር ነው እና ነው ማየው። እስቲ ፈታፈታ ወዳሉት እውነቶች እንምጣ። የአገር ጉዳይ የታሪክ ጉዳይ ነው ነውና ጠንከር ባለ ስሜት ከመነጋገር ገራገሩን እናወራ። ስለ መነቃቃት የፍቅርን ያህል የአንድነትን ያህል የታሪክን ያህል ትዘምራለ፣ በዘፈኖች ታንጸባርቃለህ። ወጣቶችን በቀናው መንገድ እንዲሄዱ፣ ሰላም እንዲመጣ በብዙ ስራዎች ውስጥ ጎልተው የሚሰሙ ድምጾች ናቸው። አንተ በምን ትነቃቃለህ? የሚያነቃቃ መንፈስ በምን መንገድ ይመጣል? እኔ በፈጠራ ወቅት ነው የምትለኝ? አይደለም። ምን ጊዜም ጥሩ ነገር ሳስብ ጥሩ ነገር ስሰማ ነው፣ እንደውም የመስራት ፍላጎት የሚነሳው። ለምሳሌ ወይ ስልክ ደውሎ እከሌ ታመመ፣ እከሌ ሞተ፣ ወይ ደግሞ ጥሩ ያልሆነ ያ ኤነርጂው ይጋባብሃል ራሱ እና ያወርደኛል። ጥሩ በማሰብ ነው ጥሩ መንገድና ትልቁ መንገድ ብዬ የማስበው ትልቅ ኃይል ይሰጣል። እሱ በዛ መንገድ ነው። ጥሩ ነገር ማሰብ፣ ጥሩ ነገር መጫወት፣ መነጋገር፣ ህይወትን መካፈል። ብቻችን አይደለም እንኖረው ሁላችን እና በዚህ መንገድ ነው። ወደ ሙዚቃዎች እንሂድ። የሙዚቃ ምርጫዎች የራስህ የገዛ ስሜትን ጭምር እንግዲህ መነቃቃት በአንድ መንገድ ምናልባት ከምትሰማቸው ከምትሰማቸው ሙዚቃ ምርጫዎችም ጋር ከተገናኘ ሌሎች የጥበብ ስራዎችና የሌሎች ሰዎች ስራዎች የሚስቡህ የሚማርኩህ ካሉ ከዚህ ቀደም ወጣቶችን አውርተናል። በቀደመ ውይይታችን የሚስቡ ሙዚቃዎች ምን አይነት ናቸው? የምታነሳቸውም ደጋግመህ ብዙ ጊዜ መኪና ውስጥ ወሌላ ቦታ ስትሰማ የምታገኘውም ካለ ሙዚቃ በብዙ ሁኔታ ነው። እንግዲህ ልትወደው የምትችለው ከበፊት ጀምሮ በምትሰማው ከልጅነት ጀምሮ ያለል በጥሩ ትስታዎች ውስጥ ያሉ ከምንም በላይ እኔ እንግዲህ ብዙ ዘፋኞች ዘፈን ነው ብትወድ ከድሮ ጀምረህ እነ ጥላሁን ገሰሰ እነ ሙሉቀ ቀጥሎ ደግሞ እንግዲህ በሚቀጥለው ደምቦ ትውልድ ያሉት የተለያዩ እነ ቴድሮስ ታርድስ ታርደሰ ኤፍሬም ዳ አስቴር አወቀ እንዲህ እንዲህ እያልክ ወደዚያ ነው ብዙ ጊዜ የምሰማው፣ እነሱን ነው ብዙ ጊዜ እነ ኃይሉ መርገያ ደግሞ። እንደዚህ ቅድም ሳሰማ ነበር ያሰማው ለቆየ በሰባዎቹ የተጫወተው እና ደግሞ ከእንግሊዘኛ ድሮ ኦን ሊስት ነገሮች በጣም በጣም እነሱ ሰው ላላቸው በጣም ደስ ይለኛል። እነሱ ብዙ ነው ሙዚቃ የምትሰራበት ሁኔታ ውስጥ እጅ በደንብ ይታያል። እንደ ድምጻዊ በድምጽ ብቻ አትወሰንም። የግጥም ስራዎች የሙዚቃ ድርሰቶች ያንተ ናቸው፣ ዜማ ድርሰቶች ያንተ ናቸው። ቅርብ ውስጥም እጅን የምታስገባ ይመስለኛል። ምን ያህል እንደምታስገባ አንተ ትነግረናለህ። ምንድን ነው በዛ ደረጃ እንድትሳብ የሚያደርግ? ብዙ ጊዜ የተወሰኑትን ስራዎች መስራትና መተው መተውም አለ። ግን ጥሩ ስራ ስለሰራ ልንከራከር አንችልም። እንግዲህ ከተሰጦ ጋር እያያዛል። ግጥም የምትጽፈውም ተሰጦ ሲኖርህ ነው፣ ዜማ የምትሰራውም የምትሰፍነው። ከዛ ባለፈ ደግሞ የፕሮዲሰር ጸባይ ያለው ደግሞ ተሰጦ አለ። እንደዚህ አይነት ተሰጦ ካላቸው፣ ለምሳሌ እንዲረዳን፣ ቀደም ሲል እንደ ሙሉ ቀን መለሰ ሙዚቀኝነትንም ስራ ነበር። አብረው የሚሰሩት በትራምፔት በአፉ እያለ ኢንትሮ መግቢያ ሙዚቃ ሁሉ ይፈጥራል። እንደ አሊ ቢራም እንደዚህ አይነት ሰው ነው። ሌሎችም ብዙ ብንጠቅስ ሌሎች የሰጧቸውን ድርሰቶች እንኳን እስከ መቀየር ይላሉ። ሌሎች የሰጧቸውንም አብረው የምትሰራው ነገር ነው። ምናልባት የድርሻ መጠን ልዩነት ይኖራል። ምክንያቱም በባለሙያ ቦታ ብቻ አይደለም፣ በአድማጭም ቦታ ነው ያለው። በባለሙያም ቦታ ነው ያለኸው ሀሳብ በትክል መለወጥ አለብህ። አሁን ወደሚፈለገው ነጥብ ላይ ለመድረስ እሱ ጋር ለመድረስ ትግሉ ማን አደረገው፣ ማን ፈጸመው አይደለም። ውጤቱ የት ጋር ያምራል። እና በዛ መጠን እንግዲህ እኔም ሳተፋለሁ አቅሜ በፈቀደ መጠን። የትኞቹን ትሰራለህ? ቅንብሮች ውስጥ ትገባለህ? አዎ ብዙ ሀሳቦች ይሰጣሉ። በደንብ ዜማ ስትደርስ የቀደሙት የዜማ ደራሲያን አንዳንድ የሚጫወቱት የሙዚቃ መሳሪያ ካለ ይዘው በዛ ማድረግ አለ። እንግዲህ ወደኋላ ወደ ፍጨቱን መመለስ ቅድም እንደምትለው በድምጽ ሊሆን ይችላል። ምን ታደርጋለ? ዜማ ስትደርስ እንዴት ነው ዜማዎችን የምትይዛቸው? ኪቦርድ ጫወታለሁ። በኪቦርድ ነው ዜማ ማውጣው። አንዳንዴ ደግሞ በቃሌ ነው የማውጣው። ከዛ ደግሞ በኪቦርድ እንደገና ማጠናከር አለ። ብዙ ነገሩን እዛ አብላልተህ ነው ወደ ስቱዲዮ መሄድ ያለብ። እንደዛ ነው ምሰራው። የሙዚቃ ነገር እንግዲህ ከምትወስደው ኃላፊነትም ጋር ይመጣል። ቅድም የታዳሚውን የአድማጩንም ፍላጎት ከግምት እንደምታስገባ ገልጸሃል። በምሰራቸው ስራዎች የምትመርጣቸው ጭብጦችም ላይ ያንተን ዝንባሌ ሊያሳይ ይችላል። በተለይ የምትመርጠው ነገር አለ? ቀደም ብለን ካነሳናቸው፣ ደጋግመህ ከምታያቸው በኢትዮጵያ ታሪክ ውስጥ ትልልቅ ስፍራ አላቸው ብለህ የምረጥካቸውን ባለ ታሪኮች አጉልተህ እንደምታመጣው እንደ ባህሪህ ሊታይ ሊገለጽ የሚችል ነገር አለ በነገራችን ላይ ኪነጥበብ ስራ ራስህን ነው የሚመስለው። በኪነ ጥበብ ስራ ውስጥ በምንም ሁኔታ ራስህ ሳትሆን የምትመጣበት ሁኔታ የለም። ምክንያቱም ሰው ማንን ይመስላል ቢባል አነጋገሩን ይመስላል ነው የሚባሉ የምታስባቸው አሳሰቦች የምትመኛቸው ምኞቶች፣ በአንተ ውስጥ ያለው ነገር ነው ወደ ፈጠራ የሚመጣው ከዛ ውስጥ ነው የሚቀዳው። ሌላ ቅድም እንዳልኩህ ደግሞ በአድማጭም ቦታ ሆኖ የምልህ ነገር ምናልባት ግልጽ ለማድረግ ከተመልካቹም ከአድማጮም ጋር የምትገናኘው ከራሱ ጋር የተገናኘህበት መጠን አለበዛ ኮመርሻል የሆነ ልክ አንተ ነፍስህ የሚያስደስትህን ነገር ስትከተል ሰዎች ነፍሳቸው የሚፈልጉትን ነገር ያገኛሉ እዛ ጋር ነው የምትገናኙት በፍጹም ታማኝነት ነው በከልብ ማድረግ ያለብን ይሄ ምናልባትም የበለጠ ሚስብ ይመስለኛል ለሰዓት ሲባል የሚበልጡት ነገሮች ላይ እናተኩር ትንሽ ወደ ጨዋታው ፈታ ወዳለው ነገር መግባት ፈልጌ ነበር ስለ ሀሳብ እናወራ። ቀደም ያነሳው አሁን ይሄ የቱ ጋር እንደሚሰመር ማወቅ፣ ለምሳሌ በአንተ የመጀመሪያ ስራ፣ ምናልባት የመጀመሪያ መሆኑን ብዙዎች የማያውቁ ስራ፣ በንግድ በሽያጭ አይን ከታየ ቀደም የምትለውን የመሰልህን ነገር ሰርተህበት ሊሆን ይችላል። ብዙዎች የማያውቁ ስራ የማያውቁ ስራ ነው። የቱ ጋር ነው የሚሰመረው? የታዳሚው ፍላጎት አንተን የሚመራበት፣ አንተ አድማጩን የግድ የለመደውን ከመስጠት ማስወጣት የምትችልበት። ጥሩ ጥያቄ ነው ከዛም አንተ ስትወጣ ነው። አንተ በነገራችን ላይ ሙዚቃ ረቂቅ ነገር ነው፣ ወጣ እና የአድማጭነት ደረጃ ሲያድግ፣ ፈጠራ እየተሻሻለ ሲመጣ አብረህ ነው የምትጓዘው እና አንተ የምትጓዝበት ጉዞ ነው ወሳኙ ነገር እና እሱን ማሻሻል ለማድረግ ደግሞ ብዙ ጥረቶች ያስፈልጋሉ። እይታ እንዲያድግ የተመስጦ ደረጃ ነው። አንድ ውጤታማ የመሆን ደረጃ የምትመጣው የተመስጦ ደረጃ በጣም ጥሩ እየሆነ ሲመጣ ማለት ነው። ወደ ራስ ጋር ስትቀርብ ያኔ ከሰው ጋር ትገናኛለህ። እና በእርግጥ ብዙ ደግሞ ነገሮች አድርገህ የአድማጭነት ደረጃችንም እንዲያድግ ከፍተኛ ጥረት ደግሞ የበለጠ ያስፈልጋል ብዬ አስባለሁ። መቼም በቻልኩት መጠን ደግሞ አሁን አቅሜ በፈቀደ መጠን ሞክሬያለሁ። የሚቀጥለውን ደግሞ እግዚአብሔር ደግሞ ይርዳል። የመጡ ሀሳቦችን የማየት እድል አለ። ስራ ከመውጣቱ ቀደም ብሎ የነበሩ ብዙ ያነጋገሩ የትችት ሀሳቦች የመመልከት እድል ነበረኝ። ብዙዎችም የተመለከቱ ይመስለኛል። የማስታወቂያ በራሪ ወረቀትም ብለው ስለ ሙዚቃው የሚናገሩ ስዕሎች አነጋግረው ነበር። ይሄን መድረክ ያነሱ የተወሰኑ ላይም ቢሆን ንግግሩ ግን እንደ አንድ ሬዲዮ ፕሮግራም አይመስልም። በጣም ብዙ ሰዎችን ትኩረት ስቦ ነበር። የመጀመሪያም ስራ ላይ እንዲሁ መሰል አስተያየቶች ቀርበው ነበረ። ትከታተላለህ፣ ታያለህ፣ የሚመጡትን ሀሳቦች መልሰህ ማየት እንደ ለራስህ ይኖርሃል። እንደው በጣም ጊዜ ስታገኝ መልስ ወደ አንዴ ልታይ ትችላለህ። በእውነት ለመናገር እኔ በራሴ አለም ውስጥ ነው የምኖረው። ፌስቡክም ምን የለኝም እንደዚያ ስራዬን ጨርሼ ማስተርን አስረክቤ ደግሞ ደግሞ ቁጭ ብዬ እንደገና ግራፊክስ ሁሉ ነገር ውስጥ ነው የምገባው እና አንዳንድ ልጆች ይነግሩኝ ነበር አንተ እኮ ማጣቀው ብዙ ነገር አለ። እንደዚህ እንደዚህ እንደዚህ እንደዚህ በኋላ መጨረሻ ላይ ነገሮቹ ካለቁ በኋላ ነው ያየሁትኝ ለመጀመሪያ ጊዜ። በ18 08 2009 ለመጀመሪያ ጊዜ ፌስቡክ ተከፈቱልኝ ማለት ነው፣ የግል ፌስቡክ አካውንት። ምክንያቱም ብዙ ጊዜ እከተል ያለብህ ነፍስህን ሩጫ ነው ጊዜም የለም የሚያደናቅፍ ይመስልሃል? አይ፣ በዛም አይደለም አይስበኝም። ብዙ እና ግን የተሰጡት አንዳንድ ነገሮችን ደግሞ አየሁኝ። ትችት መስጠት በባህሪው የትችት ባህል እንዲዳብር እራሱ ከግል ስሜት መውጣት ያስፈልጋል። ስለዚህ በማንኛውም ሁኔታ ክለ ጥበብ ስራ ደግሞ ረቂቅ በአይምሮም ለመለካት ደግሞ ማስተዋል ይጠይቃል። ጨዋ ሆኖ መናገር ያስፈልጋል። ስለዚህ እኛ ፍቅር እንዲያሸንፍ እንፈልጋለን። ትግል ውስጥ ላይ ነው። ትግላችን ፍቅር አሸንፎ አገራችን ኢትዮጵያ እንድትራመድ ይሄ ሀሳብ ነው የሚያሰቃየን። ስለዚህ እዚህ ሰልፉ ውስጥ መግባት ቢቻል ጥሩ ነው። እንደገና ደግሞ በጤናማ መንገድ፣ በጥሩ መንገድ መዋየት ያስፈልጋል። ይሄ ጉዳይ ይህን ያህል ትልቅ ሆኖም ለመነጋገር ካበቃን እናወራው በሚል ነው። ግዙፍ ነው ኢትዮጵያ የሚለው ሀሳብ እዛ ጋር ነው ያለው። ልንነጋገርባቸው የምንፈልጋቸው ርዕሶች የሚነሱ ወጎች በርከት ያሉ ናቸው። በዚህ በቴሌቪዥን ፕሮግራም የምናቀርበው ምጥን ሰዓት ነው እና በዚሁ መቋጨት እንገድላለን። እንኳን ደህና መጣ ስ አመሰግናለሁ አሉላ ቴዲን በድጋሚ ላመስገን፣ በስቱዲዮ መገኘት ብቻ ሳይሆን በቢሮችን ተገኝቶ ከስራ ባልደረቦቻችን ጋራ በጉጉት ይጠብቁት የነበሩትን ብቻ አግኝቷል። በአጋጣሚ የአሜሪካ ድምፅ ስራ አስፈጻሚ ቢሮችን ተገኝተው ውይይት እናደርግ በነበረበት ሰዓት ላይ የተነሳችው አንዲት ደቂቃማት ሞላ ፎቶግራፍ ፌስቡክ ላይ ተለቃ የብዙዎችን ጉጉት አንጸባርቃለች፣ እና አጋጣሚው የጥድፊያም ቢሆን ጥሩ ነበረ። ጀግናው ነው ያሉት ሲያዩት። ሌላም ለሚቀጥለው ራዲዮ መጽሔት የምናቆየው ፕሮግራም ሊኖረን ነው። ከሲድ ላይ ትንሽ ካሰማ ነው በስተቀር ቀሪሰአቷልበቃ ይሄኛውን ብዙ ቀጠሮ ተይዞለት የተገኘ ፕሮግራም በመሆኑ እና ብዙ ያደሩ ነገሮች አሉ። ያደሩ ብዙ ዝግጅቶች አሉ። የሚበልጠውን ከሲድ የቀድሞና አዲሶቹ ተተኪ ባለስልጣናት ጋር ያደረግነውን ቃለ ምልልስ በድረ ገጻችንና በፌስቡክም እንዲያገኙት እናደርጋለን። እንግዲህ ብዙ ስራ ይጠብቃል። መልካም ነው። ልክ ነው። ብዙ ስራ ይጠብቀናል። ስለ እናት ምትሬ እሷና ክብሬ የአድማጮች ማስታወሻ ነው ሰዓቱ። ባቀረብናቸው ዝግጅቶችም ሆኑ በሌሎች አነጋጋሪ ጉዳይ ዙሪያ ሐሳባችሁን ልታደርሱን የፈቀዳችሁ እናም ድምፃችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል። አሁን ወደ ማጠናቀቁ ልንሄድ ነው። አዎን ኢትዮጵያ በተሰኘው የቴዲ አፎ ዜማ ነው የምንሰናበተው።